ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሰኔ 17 2009 ዓ ም ፕሮግራሙን ጀመረ። ያለፉ 26 ዓመታት ግምገማ የሰኔ 1997 ድረ ምርጫ ቀውስ ትውስታል። ከሞላ ጎደል ህገ መንግስታችን ወርቃማ ነው ማለት ይቻላል። የኢትዮጵያ ህገ መንግስት አልተተገበረም፣ ተግባር ላይ ያሏለም አልተሰራም። የተፈጸመው አካል ተጠያቂነት የለውም። ህገ መንግስቱ በፈለጉት መንገድ የሚያደርጉት እንጂ ህገ መንግስቱ በሚለው መንገድ የሚሆንና የሚፈጸም ስላልሆነ ነው። አሁን ብዙ ሰዎች የመሞታቸው ምስጢር የገዳዮች አለመጠየቅ ምስጢር አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት። እኔ እዚህ ሰኔ አንድም ሆነ ሌሎች ግድያዎች ላይ አንድ በጣም የሚከነክነኝ ነገር አለ። ሰው ወደ ቁጥር ይቀየራል። ይህን ያለ ሰው ሞተ በቃ ቁጥር ነው። ሁለት መቶ ሰው አራት መቶ ሰው አምስት መቶ ሰው ሆኖ ቁጥር ብቻ ዳታ ብቻ ሆኖ ይቀራል። እና በየቤታችን አስገብተን ብናየው ያ የሞተ ሰው አባት ነው ወይ ልጅ ነው ወንድም ነው ወይም ደግሞ ልጆች አሉት ባለቤት አለው። እንደዚህ አይነት ዩማን ኤለመንት አለው እና ቁጥር አይደለም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ያለፉ 26 ዓመታት ግምገማና በሰኔ 1997 ዓ ም የድህረ ምርጫ ቀውስና ግጭቶች ውስጥ የተገደሉ ኢትዮጵያውያንን ለመዘከር መኢያድና ሰማያዊ ፓርቲ በቅርቡ አድርገውት የነበረውን ዝግጅት ምክንያት በማድረግ የተጀመረ ውይይት በዚህ ምሽት ይቀርባል። የማስተናግዳችሁ ሰለሞን ክፍሌ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ ጤና ይስጥልኝ እንደምን አምሽታችኋል አዲሱ አበበ ነኝ ዜናውን የማሰማችሁ ቻይና ውስጥ ሽዋን ክፍለ ሀገር በሚገኘው የዥንሞ ተራራ መንደር በደረሰ ከፍተኛ የመሬት ናዳ ቢያንስ ስድስት ሰዎች ሞተው አንድ መቶ ሀያ የደረሱበት እንዳልታወቀ ስልሳ ሁለት መኖሪያ ቤቶች በደለል መሞላታቸውን የቻይና ባለሥልጣናት አስታወቁ። የአካባቢው መንግስታዊ ባለስልጣናት ለዚህ አንደኛ ደረጃ ተብሎ ለተፈረጀው የከርሰ ምድር ውድመት አንድ አስቸኳይ የአደጋ ጊዜ ግብረ ኃይል መቋቋሙንም ገልጠዋል። ከሁለት ሺህ በላይ ሰዎች የተሳተፉበት ፖሊሶችና፣ ልዩ ልዩ የወታደራዊ ክፍል አባላት የሚገኙበት ቡድንም በፍለጋና በስራው ላይ እንደተመደበ ታውቋል። ሩሲያ በዩናይትድ ስቴትሱ ምርጫ ጣልቃ መግባት አለመግባቷን የሚመረምረው ቡድን መሪ ከተባረሩት የኤፍቢአይ ዲሬክተር ኮሚ ጋር ወዳጅ የመሆናቸው ጉዳይ እጅጉን ያሳስበኛል አሉ ፕሬዚዳንት ዶናልድ ትራምፕ። ትራምፕ ከስድስት ሳምንታት በኋላ ፎክስ ኒውስ ከተባለ ቴሌቪዥን ጋዜጠኛ ጋር ባለፈው አርብ ማለዳ ባካሄዱት የፊት ለፊት ውይይት ምርመራውን የሚመሩት ልዩ ካውንስል ሮበርት ሙለር እርሳቸው ካባረሯቸው የኤፍቢአይ ዲሬክተር ጄምስ ኮሚ ጋር በጣም የተቀራረበ ወዳጅነት ያላቸው በመሆናቸው ትክክለኛ የምርመራ ውጤት ይገኛል የሚል እምነት እንዳላደረባቸውና ይልቁንም ሂደቱ በጣም የሚረብሻቸው እንደሆነ ተናግረዋል። አሶሽትድ ፕሬስ በበኩሉ ሲዘግብ ሙለርና ኮሚ በቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ አስተዳደር ዘመን አብረው ከመስራታቸው ያለፈ የተለየ ቀረቤታ እንደሌላቸው አመልክቷል። አፍጋኒስታንና ፓኪስታን የነበሩት የዩናይትድ ስቴትሱ ልዩ መልእክተኛ ከቦታቸው ለቀቁ። ሎረን ሚለር ቢሮቸውን ባለፈው አርብ የለቀቁት በሌላ በመተካታቸው እንደሆነ ተሰምቷል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አርብ ብለታ ማምሻው ላይ እንደገለጡት ግን ስለ ቢሮው የወደፊት ሁኔታ ገና ውሳኔ ላይ አልደረሱም። የእስራኤል አየር ኃይል ዛሬ ቅዳሜ ሶሪያ ላይ የአየር ጥቃት ማካሄዱን የእስራኤል ባለሥልጣናት አስታወቁ። የአየር ጥቃቱ ኢላማ ያደረገው በሰሜናዊ የጎላን ተራራዎች በሚገኙ በሁለት የሶሪያ ገዢ መደብ ታንኮች ላይ እንደነበር የእስራኤል ጦር ኃይል ቃል አቀባይ ተናግሯል። እስራኤል ለጥቃቱ መነሻ የሆነውን የቦምብ ድብደባ የ1974ቱን የተኩስ አቁም ውል የሚጥስ ነው በማለት ለተባበሩት መንግሥታት አቤት ብላለች። 27 ፎቆች ያሉት አንድ የለንደን የመኖሪያ ሕንፃ የእሳት መከላከያ ደህንነት ፈተናውን ወደቀ። ይህን የገለጠው የማኅበረሰብና የአካባቢው መንግስታዊ መስሪያ ቤት ብሔራዊ የእሳት መከላከያ ደህንነት ምርመራው እንደሚቀጥል ተናግሯል። ይህ የእሳት መከላከያ ደህንነት ምርመራ በአገሪቱ የተጀመረው በቅርቡ ግሬንፌል በተባለው ህንፃ ላይ ቃጠሎ ተቀስቅሶ ቢያንስ የ79 ሰዎችን ህይወት ካጠፋ ወዲህ እንደሆነ የእሳት አደጋ መከላከያ ባለሥልጣናቱ አስታውቀዋል። የሳዑዲ አረቢያ ፖሊሶች ባለፈው አርብ በታላቁ የሜካ መስጂድ ላይ ጥቃት ለማካሄድ ኢላማ ያደረገውን አሸባሪ ቡድን ገደሉ ብለዋል ባለሥልጣናት። በምስል የተቀረጸ የቪዲዮ ቅጂ እንዳመለከተው አሸባሪ ወደሚገኝበት ባለ ሶስት ፎቅ ህንጻ በመግባት ግለሰቡ ህንጻውን ያፈራረሰ ቦምብ አፈንድቶ ራሱንም ከማጥፋቱ አስቀድሞ የተኩስ ልውውጥ እንዳካሄዱ ታውቋል። በፍንዳታው የሞተው አሸባሪ ብቻ እንደነበርና አምስት ፖሊሶች መኮንኖች እንዲሁም ስድስት ሲቪሎች የመቁሰል አደጋ እንደደረሰባቸው የሳውዲ አገር አስተዳደር ሚኒስቴር ገልጧል። በመጨረሻም አንድ የሰሜን ኮሪያ የስፖርት ትርኢት ቡድን ደቡብ ኮሪያ ገባ። ለሁለቱ ኮሪያዎች ሰላም መፈጠርና ውጥረት መርገብ ጥሩ ሰበብ ይሆናልም ተብሏል። የደቡብ ኮሪያዋ ፕሬዚዳንት ይህን ደቡባዊ ኮሪያዋ ሙጁ ከተማ የሚካሄደውን የዓለም ታኮንዶ ስፖርት ትሪ ሲከፍቱ ባደረጉት ንግግር ይህ ሁኔታ ጥሩ ሰላም ፈጣሪ ነው ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ5 ሜትር ባንድ በ12110 በ12140 ኪሎሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ግንቦት 26 2009 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ኢህአዴግ መንበረ ሥልጣኑን ከተቈጣጠረ ሩብ ምእተ ዓመት ተጠናቆ ሀገሪቱ በዚሁ ሥርዓት ውስጥ መጪውን ዘመን ከጀመረች ባለፈው ግንቦት 21 ዓመት አንስታለች። ያለፉ ዓመታትን ግምገማ ከተለያዩ የፖለቲካው ቤተሰብ አባላት ጋር ውይይቶች ጀምረናል። ካለፉት ዓመታት ገጽታዎች ጎልቶ የሚታየው የግንቦት 7997 ዓ ም ምርጫ ሂደት በአገሪቱ የፖለቲካና የዲሞክራሲ ታሪክ ውስጥ የማይዘነጋ እሴት ተከትሎም ሰፊ ጠባሳ ያኖረ ቀውስ ፈጥሮ እንዳለፈ ይታወሳል። በቁጭትና በጸጸት የሚያስታውሱት ጥቂት አይደሉም። የዲሞክራሲ ተማሪዎችና ተለማማጆች ነን ተምረንበታል የሚሉም የዚያኑ ያህል ናቸው። ለማንኛውም በቀውሱ ውስጥ በተፈጠሩ ግጭቶች ሕይወታቸውን ያጡ ኢትዮጵያውያንን ለመዘከር በመእያድ ጽሕፈት ቤት በቅርቡ ተዘጋጅቶ የነበረውን ዝግጅት መነሻ በማድረግ የአዘጋጆቹን ፓርቲዎች የመእያድን ምክትል ፕሬዚደንት የአቶ ሙሉጌታ አበበንና የሰማያዊ ፓርቲን ሊቀመንበር አቶ የሺዋስ አሰፋን አነጋግረናል። የፓርቲዎቹን መሪዎች ያነጋገራቸው ሰለሞን አባት ነው። የውይይቱ ተከታይ ክፍል ቀጥሎ ይቀርባል። እንግዲህ የ1997ቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ህይወት፣ በግለሰቦች ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ፣ በእነዚህ ላይ ሁሉ ብዙ ተጽዕኖ፣ ጫና አሳድሯል በስነ ልቦናም በአካልም እና ያን ጊዜ ያንን ሁኔታ መንግሥት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ መንግስትም ከአቅም በላይ የሆነ ወይም ደግሞ ለአቅም ተመጣጣኝ ያልሆነ ኃይል አለመጠቀሙን የህዝብን ጸጥታ፣ የሀገርን ደህንነት ጉዳይ፣ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው። መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙትና ባለፉት አስራ ሁለት ዓመታት ያለውን ሁኔታ ስትመለከቱ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል? እሺ አቶ ይሸዋል እንግዲህ በመታሰቢያ ፕሮግራም ላይ ተደጋጋሚ ሲነሳ የነበረው ዋናው የሞቱ ሰዎችን እያነሱ ማልቀስ ምናምን ሳይሆን ጉዳዩን የማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዛን ጊዜ የሞቱት እና አሁንም በምርጫ ስርዓት መቀየር አልተቻለም የሚለውን ነጥብ ትናንትናም በዚህ በመታሰቢያው ላይ ሲነሳ የነበረው አንዱ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ በራሱ ዳኛ እንደሚሸነፍ ሲያውቀው ነው ወደ ግድያ የገባው፣ ድንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ምርጫ ወርድ ምንም እንኳን አሁንም ወደ መቶ ፐርሰንት የሄደበት ቢሆንም ከዛ ጊዜ በኋላ ስርዓቱ ይዝን የባሰ ወደኋላ የሄደበትን ያየ ነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥሏል። ከዘጠና ሰባት እንግዲህ እስካሁን ድረስ አስራ አንድ አስራ ሁለት ዓመት ሆኗል። በመሀል በሀገር በተለያዩ ክልሎች በአዲስ አበባም አሁን እስከ ሁለት ሺ ስምንት ድረስ ግድያ ቀጥሏል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንም ግደሉ ብሎ ያዘዘ ባለስልጣን ተጠያቂ አልሆነም እስካሁን ድረስ የሚል ግምገማ አድርገናል። የሚያስደንቀው ነገር በእለቱም የተነሳው አምስት መቶ አርባ ሰባት ወረዳዎች አምስት መቶ አርባ ሰባት የተወካዮች ምክር ቤት የህዝብ ወኪልነት የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ለውርርድ እኔ ወረዳ ላይ ሰው ሞቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ አንድም ለህዝብ የሚቆረቆር እንደሌለ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎች። እና ህዝባዊ መንግስት፣ ዲሞክራሲያዊ መንግስት እስኪመጣ ድረስ የእነዚህን ለእኛ ነጻነት ሲሉ የሞቱ እህት ወንድሞቻችንን ዓላማ ይዘን እንቀጥላለን። የሚል መንፈስ ነው የነበረው። ሙልጌታ ይጨምርበት። እሺ ወደ እሳቸው ከሜዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ። ለመከታተል ያህል በእነዚህ አምስት መቶ አርባ ሰባት ወረዳዎች የተመረጡ የህዝብ ተወካዮች አንድም የህዝብ ተወካይ የለም ብለውኛል እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው። እርስዎ ፓርላማው ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት? አዎ የውሸት ነው። ተግባሩ ነው እኮ የሚናገረው። በመሰረቱ ገለልተኛ ምርጫ ቦርድ፣ ገለልተኛ ተቋማትን ስንጠይቅ የነበረው ህዝብ በትክክል መርጦ መሪዎቹን ወደፊት እንዲያመጣ ነው፣ በተደጋጋሚ ስንጠይቅ የነበረው ያ አለመሆኑን የሚያሳየው እኮ ሰለሞን፣ ይሄ ሁሉ ሰው በየወረዳው ሞቶ ለምሳሌ አምቦ የሞት አለ ኦሮሚያ ውስጥ ጎንደር የሞት አለ የሞቱ ሰዎች ወንድሞች እህቶች አሉ፣ ደቡብ የሞቱ እህቶች ወንድሞች አሉ። ለነዛ አንድም ሰው እንግዲህ ሳልሰማው ያለፈኝ ካለ ልታርመኝ ትችላለህ ሰለሞን አንድም ሰው አንድም የህዝብ ተወካይ እናያለን እኮ በአሜሪካ በአውሮፓ በአፍሪካ ሀገሮች እንኳን ሲጠይቁ እኮ እናያለን። በታንዛኒያ በኬንያ ኢቭን በኡጋንዳ አሁን እነዚህ ቅርብ ነፃ በወጡ ሀገሮች እንኳን ከግድያ በኋላ የሞቱትን እንኳን መመለስ ባይችሉ የሰሩት ስርዓት ቢኖር ተጠያቂነትን ማስፈን ችለዋል። ማንም የሰውን ህይወት አጥፍቶ ሳይጠየቅ የቀረ ባለስልጣን የለም። ይህን ስርዓት ከሰሩ በኋላ እኛ ሀገር ግን ይህንንም ማድረግ አልቻልንም። እስካሁን ድረስ እነዚህ ሁሉ እህት ወንድሞቻችን ሞተው ተሰውተው ተጠያቂነት ማሰን አልቻልንም። አሁን ከስድስት ወር በፊት ከዓመት በፊት በሁለት ሺ ዝምንቱ ግድያ በኦሮሚያ፣ በአማራ ክልል በተፈጠረው ነገር ማንም ሰው ተጠያቂ አልሆነም። የትኛው ባለስልጣን ለፍርድ ሲቀርባየን? ይሄ እስካልሆነ ድረስ ግድያ ሊቆም አይችልም። ተጠያቂነትን ማሰን አለብን። ተጠያቂነት እንዲመጣ ደግሞ ህዝቡ በመረጠው መተዳደር አለበት የሚል መንፈስ ያለው ዝግጅት ነው የቀረበው። ዓላማውም ይሄ ነው። የሞቱትን ሰዎች እያነሱ ማልቀስ ሳይሆን ዓላማቸውን ይዞ የማስቀጠል ነው ዋናው ዓላማው። አቶ ሙሉጌታ፣ አመሰግናለሁ። በእኔም በኩል ያ ዘመን በሁለት ነገሮችን ነው የምናስበው። በእኔ በኩል ዘና ሰባት በመጀመሪያ አገዛ ስርዓቱ ገርበብ ያደረገውን በር ወለል አድርጎ ከፍቶ የዲሞክራሲን እንቅስቃሴ የህዝብን ኃይልና የህዝብን መብት የህዝብን መራችነት ያሳየ ነው። እንደዚሁም ደግሞ ከተወሰኑ ወራቶች በኋላ እንዲሁም ተኩስ ከተጀመረበት ከሰኔ አንድ ጀምሮ ሙሉ በሙሉ ደግሞ የዲሞክራሲን በር ጥርቅም አድርጎ የዘጋ ሂደት ነው ያለውና ከሰኔ አንድ የተጀመረው ግድያ በእስርም በግድያም ተብሎ አሁን እስካለንባት ሰዓት ጊዜ የቆመ ነገር አይደለም። የተለወጠ ነገርም የለውም። ያንን የምናስበው ትግሉም መልሱን እስካላገኘ ድረስ፣ ህዝቡ መልስ እስካላገኘ ድረስ፣ ትግሉ ውጤት እስካላመጣ ድረስ፣ በአሸናፊነት መንፈስ እስካልተደመደመ ድረስ እነዚያ በዚያን ሰዓት ለነጻነታቸው፣ ለመብታቸው፣ ለድምጻቸው ወጥተው ራሳቸውን አሳልፈው የሰጡ ለሀገራቸው ደማቸውን ያፈሰሱ አጥንታቸውን የከሰከሱ ወጣቶች፣ አረጋውያን፣ አረጋውያት እንዲሁም ህጻናትን ጨምሮ አስደናቂ ነገር ነበር። እኔ የማይረሳኝ መርካቶ አካባቢ የመዋል ህጻናት ትምህርት ቤት ነበርና ህጻናት ከትምህርት ቤት ወጥተው ሲሄዱ በወላጆቻቸው ይዘዋቸው ሲሄዱ ህጻናት ገና ሶስት አመት፣ አራት አመት፣ አምስት አመት እድሜ ክልል ውስጥ ያሉ ህጻናት ሳይቀሩ የቅንጅትን ምልክት ወይም አርማ የሚያሳዩበት ዘመን ነበር ያ ዘመንና እንግዲህ ያውም እንዲሁ ከህጻናት ጀምሮ ነበር የነበረው። አልመረጠም ሁሉንም፣ ህጻናትንም፣ ወጣቱንም፣ አረጋውያንም ማዕከላዊነት እድሜ ያለውንም ሁሉ ከዛ ጊዜ ጀምሮ እንዲሁ ጾታና እድሜ ሳይለይ እስካሁን ድረስ እንደምታስታውሰው ስለሆን በአንድ ጀንበር በመቶዎች የሚቆጠሩ ባህር ዳር ላይ ያለፉበት ዘመን ሩቅ አይደለም። በኦሮሚያም ላይ እንደዚሁ የተፈጠረው ችግር እንደቀላል የሚታይ አይደለም። ሌሎችም ቦታዎች ላይ እስካሁን ድረስ ያለ ነገርና የቀጠለ ስለሆነ እነዚህ ነገሮች ስልባት የሚያገኙት በአንድ ሀሳብና በአንድ ዓላማ ሲጠቀለል ቻገር በመረጠችው መተዳደር ስትችል ህዝቡ በመረጠው መተዳደር ሲችል እንዲሁም ወጥቶ መርጦ በሰላም መግባት ሲችልና በመረጠው ሰው መተዳደር ሲችል እንደሆነ ይህንን የሚያመላክት ነው። ባህሉ መነሻነትም ወኔን የሚሰንቅና የሚያጭር እንጂ ተስፋ የሚያስቆርጥና ፍርሃትን የሚያጎናጽፍ አልነበረም በዓሉም ሲከበር ሲነሳ የነበረው ከታዳሚውም ከህዝቡም ከአባላትም ከደጋፊም ገለልተኛ ከሆኑ ከፖለቲካው ማለት ነው ወገኖችም ሲነሳ የነበረው እንዲህ አይነት ሂደት ነበርና በባህሉ ላይ አሁንም ወደፊት የሚቀጥልበት እንጂ በዘጠና ሰባት ያሸነፍነውን ድላችንን እያወራን ድላችን ላይ የምንቆምበት የሞቱትን እያሰብን ደግሞ የምንፈራበት ባህል አይደለም ያከበርነው። ሶሎሞን፣ ሁለታችሁም በምታነሱት ጥያቄ በህዝብ ያልተመረጠ መንግስት ነው ወይም እውነተኛ በሆነ ምርጫ ወደ ስልጣን የወጣ ምክር ቤት አይደለም ብላችሁ ነው ሁለታችሁም የምትናገሩት እና ስልጣን የህዝብ እንደሆነ በህገ መንግስት ደረጃ በተደነገገባት ሀገር ውስጥ የስራ አስፈጻሚውንም ስልጣን የሚይዘው በፓርላማው አብላጫ መቀመጫ ያለው ነው። በዚህም ምክንያት አብላጫ መቀመጫ ያለው ኢህአደግ ነው መንግስቱን የመሠረተው ከጠቅላይ ሚኒስትሩ ጀምሮ በሚኒስትሮች ደረጃና በብዙ ተቋማት ውስጥ። ይሄ ማለት ያ እናንተ ህጋዊነቱን ተቀባይነቱን ጥያቄ ውስጥ የምታስገቡት ፓርላማ ነው የስራ አስፈጻሚውንም አካል የመረጠው ወይም ስልጣን የሰጠው እና የኢትዮጵያን መንግስት ተቋማት በአጠቃላይ ማለት ነው። ሶስቱንም ዘርፎች ህጋዊነት ነው የምትጠራጠሩት፣ ጥያቄ ውስጥ የምታስገቡት። በዚህ ሁኔታ እኛ ከህዝቡ አንዱ ነኝ እኔ። የፖለቲካውን እንትን ተውና ከህዝቡ እንደ አንዱ ነኝ። በሁለት ሺ ሰባት ምርጫ አራት ወር ስድስት ወር አልሞላውም የኦሮሚያ ህዝቡ ወጥቶ አላውቅህም ሲለው፣ መቶ በመቶ መረጠኝ ያለው አካል ሲጥለው ምንድነው የመተማመኛ ድምፅ ሲነፍገው ስድስት ወር አልሞላውም። በአማራ ክልልም ልክ እንደዚሁ በስምንት ወሩ አመት እንኳን አልሞላም ዞር በሉ አናውቃቸውም ሲላቸው ያንንም ተከትሎ መንግስት ጥፋቱን አምኖ ካቢኔዎችን ሁሉ ስድስት ወር አንድ አመት የሰሩ ካቢኔዎችን ሲያወርድ ስለዚህ ህዝቡ ነው ትክክል እንዳልሆነ የመሰከረው በስድስት ወርና በአንድ ዓመት ውስጥ። ይህንን ደግሞ በተወሰነም ደረጃ እያንሻፈፉም ቢሆን የመንግስት ከፕሬዚዳንቱ ጀምሮ ጠቅላይ ሚኒስትሩ፣ ሌሎችም የመንግስት ባለስልጣናት የተቀበሉት ነገር ነው እና እንደዜጋ እያየን አይናችን እያየ እየተጭበረበርንበት ስለሆነ ምርጫ ሲደርስ የተቃዋሚ ፓርቲ አመራር አባላት እየታሰሩ የሌላውን እጅና እግር አስሮ ስለሆነ ምርጫውን የሚያደርጉት በፍጹም ልንቀበለው የምንችል አይደለም። የተቋማቱ ገለልተኝነት ጥያቄ ውስጥ ነው። ህጎቹ ወረቀት ላይ ቢቀመጡም ተግባራዊነታቸው ጥያቄ ውስጥ ነው። ይህን ደግሞ ህዝቡ በግልጽ የተናገረው የመንግስት ባለስልጣናት ነን የሚሉትም ያመኑት ስለሆነ እንደዚህ የኛ ብቻ ተደርጎ መወሰድ የለበትም በማለት ነው። አቶ ሙሉ ጌታስ፣ አመሰግናለሁ። ሶሎሞን፣ አንድ ነገር ብቻ ነው ማንሳት የምፈልገው በዚህ ላይ ያው ሄሸዋስ አስቀምጦታል። በወቅቱ መቶ ፐርሰንት ምርጫ በአለም አቀፍ ተሞክሮም በአፍሪካም በኢትዮጵያም ከታዩ ምርጫዎች ታይቶም ተሰምቶም የማይታወቅ ነበር የተደረገው። ይህንንም መቶ ፐርሰንት አሸንፍ ያለው ብሎ ፓርላማው ተሰብስቦ መንግስት ለመመስረት ባደረጉ ጊዜ ወይም ከመሰረቱ በኋላ ወደ አቋሙን አሳውቋል። ታችን መያድ አስታውሳለሁ መግለጫ አውጥቶ አሁን የተደረገው ምርጫ ችግር እንዳለበት እና ፈታዊ እንዳልሆነ በዚህ ምርጫ የሚመሰረተውን መንግስት እንደማይቀበል ጭምር በመግለጫ ታውቋል። በወቅቱ ድርጅታችን እና ይህንን የምናምነው የምንከተለው ማለት ነው። ምንድነው መቶ ፐርሰንት የተመረጠ መንግስት እንዴት አንድ አመት ሳይሞላው ህዝብ ወጥቶ በነቂስ ወጥቶ ለዛውም ቲኪስ ሳይሆን በነቂስ ወጥቶ በዋና ዋና ቦታዎች ለዛውም በአማራ፣ በኦሮሚያ፣ በደቡብ በሶስቱም ክልሎች ላይ እንዴት እንዲ ያለ ስፓዊ ምርጫ ቢሆን እንዴት ሰው የመረጠውን አላውቅንም ብሎ ሌላው ይችላል። ይሄ በጣም አስደናቂ ነው። ማረጋገጫውም ህዝቡ ነው። እንዳልመረጠ ያረጋግጠው ህዝቡ ነው። ከዛ ወደ አገዛዝ ስርዓቱ ባለስልጣኑ ስንመለስ በትንታኔ እንኳን ሲያስቀምጡ ክቡር ጠቅላይ ሚኒስትሩ ምንድን ነው ሲሉ የነበረው አርባ አምስት ፐርሰንት ሞር አርባ ሁለት አካባቢ አስቀምጠው ይሄ ወንበር ክፍተት ያሳያል፣ እና ይሄ ደግሞ ድምፅ አልባ ነው ማለት ነው። ይሄ ድምፅ የተቃዋሚ ወይም ይሄ ቦታ ባለቤት የሌለው ድምፅ አለ ማለት ነው። ያልተወከለ ሕዝብ አለ ያልወከለ ሕዝብ አልወከለውም ማለት ነው። ይህም ቦታ የሚወክል ሕዝብ ድምፅ የለውም ማለት ነው ብለው በትንታኔ ሲያስቀምጡ ሰምቻለሁ። አጋጣሚ እና አገዛ ስርዓቱም ወይም ገዢው ፓርቲ እንደውም ባለስልጣኖችም የሚክዱበት ነገር አይደለም። እነሱም እራሳቸው የምንገልጽበት ቋን ይለያይ እንጂ እኛ በፍለፊት እነሱ በተዘዋዋሪ ያስቀምጡት እንጂ አንድ አይነት ቋንቋ ነው የምንናገረው። በዚህ በመቶ ፐርሰንት ምርጫ እነሱም የተስማሙበት አይመስለኝም እንኳን እኛ ያው በወቅቱ አሳውቀናል። ይህን ጥያቄ ያነሳሁላችሁ ያለ ምክንያት አይደለም። አንድ መንግስት መለወጥ አለበት ተብሎ ጥያቄ ከተቃዋሚዎች ሲቀርብ በዲሞክራሲያዊነት ላይ አደጋ ጥሏል፣ አደጋ ደቅኗል፣ በሙስና ተውጧል፣ በስልጣን መባለግ አለ፣ ቃሉን አላከበርም ወይም አደርጋለሁ ያላቸውን አልፈጸመም ብሎ አንድን መንግስት እንዲለወጥ መጠየቅና መንግስቱ ሲጀመርም ህጋዊ መንግስት አይደለም ብሎ ጥያቄ ማንሳት የተለያዩ ስለሆኑ ነው። መሰረታዊ ለውጥ ያለበት ውስጡ ስለሆነም ጭምር ነው። ይህም ሆኖ ግን እስካሁን ድረስ ያሉትን ችግሮች ሁሉ ለመፍታት በሚል የተለያዩ ጥረቶች በተለይ ከቅርብ ጊዜ ወዲህ ሲደረጉ እያየን ነው ያለ ነው። የፓርቲዎች የጋራ ምክር ቤት የመሳሰሉ ነገሮች አሉ። በዚህ ሁኔታስ ወደ መነጋገር፣ ወደ መግባባት መምጣት የሚቻልበት ሁኔታ የለም ኢትዮጵያ ውስጥ? አቶ የሸዋስ፣ በነገራችን ላይ በዚህ በሰኔ አንዱ መታሰቢያ ላይ ኢህአደግ ስልጣን ላይ እስካለ ድረስ እየገደለን ይቀጥላል የሚል መልእክት ያለው ንግግር አድርገው ነበር። ና ተስፋ የለውም የተሻለ ለውጥ የማምጣት የሚል ሀሳብ አላችሁ? አመሰግናለሁ። በመሰረቱ እዛ ላይ ያደረግኩት ንግግር ላይ ተጠያቂነት እስከሌለ ድረስ ግድያ ይቀጥላል ነው የንግግሩ ዋና ጭብጥና፣ ተጠያቂነት ደግሞ ኃላፊነት ከሰጠው አካል ይጀምራል። ህዝብ ኃላፊነት የሰጠው አካል ከሆነ ህዝብ ያወርደኛል ሲል የህዝብን ተጠያቂነት ሲፈራ ለህዝብ ታዛዥ ይሆናል። ያለዛ ግን ላስቀመጠው አካል ብቻ ነው ታዛዥ የሚሆነው። እኔ እዚህ ሰኔ አንድ የሆነ ሌሎች ግድያዎች ላይ አንድ በጣም የሚከነክነኝ ነገር አለ። ሰው ወደ ቁጥር ይቀየራል። ይህን ያለ ሰው ሞተ በቃ ቁጥር ነው። ሁለት መቶ ሰው አራት መቶ ሰው አምስት መቶ ሰው ሆኖ ቁጥር ብቻ ዳታ ብቻ ሆኖ ይቀራል። እና በየቤታችን አስገብተን ብናየው ያ የሞተ ሰው አባት ነው ወይ ልጅ ነው፣ ወንድም ነው ወይም ደግሞ ልጆች አሉት ባለቤት አለው። እንደዚህ አይነት ሂውማን ኤለመንት አለው። እና ሰው ቁጥር አይደለም፣ ቁጥር አይደለም አደለምና አንድም ሰው ብዙ ነው። አንድ ሰው ብዙ ነው። ትክክል እግዚአብሔር፣ አንድ ሰው አንድ ሰው ነው። አገር ማለት አንዳንድ ሰዎች ተደምረው ነው ሀገር የሚሆኑት እና እንትንን ሁሉ ያሳንሰዋል። የሞተውን ሰው የተሰዋውን ሰው በትክክል እንዳናየው ያደርጋል ቁጥር። እና እኔ አስታውሳለሁ ዘጠና ሰባት የመጀመሪያው አካባቢ ግድያ ላይ እነ ሽብሬ ሽብሬ የምትባል ልጅ ነበረች። አሁን እሷ እናት አላት፣ አባት አላት፣ ወንድም አላት፣ እህት አላት። እና እንደዚህ አድርገን እያንዳንዱን ሰው ስናየው ነው ህመሙ የሚገባን። እና ስርአቱን በተመለከተ እኛ ግልጽ የሆነ አቋም ነው ያለን። ህዝብ እስካልመረጠው ድረስ መምራት የለበትም አንድ ስርአት ያለዛ እየተደናበረ እያጠፋ በጥፋት ላይ ጥፋት እየጨመረ ነው የሚሄደው። ተመልከት፣ አሁን በጥልቅ እታደሳለሁ የሚል የምርጫ መወዳደሪያ አልነበረውም ኢህአዴግ። የተወዳደረው ሌሎቹን የሚሰራቸውን ነገሮች አቅርቦ ነው። እዛ ላይ ሴል ካረገ መልከት ነው ያለበት። በጥልቅ እታደሳለሁ ለሚቀጥሉት ስድስት ወራት ወይም ለሚቀጥለው አንድ ዓመት የሚል ሲመረጥ ያስተዋወቀው ነገር አልነበረም። ስለዚህ ነው እየተገለባበጡ ቅርጽን እየቀያየሩ በአገዛዝ ብቻ እኖራለሁ ማለት ለራስም አይበጅም፣ ለህዝብም አይበጅም፣ ለሀገርም አይበጅም፣ አጥፊ አካሄድ ነው የምንለው። ስለዚህ እንዳልኩ የህዝብ ድምፅ መከበር አለበት። ህገ መንግስት መከበር አለበት። ህገ መንግስት ላይ የተጻፉ ነገሮች መከበር አለባቸው። የሚገርም በሌላው ሀገር ህገ መንግስት ዜጋው መንግስትን የሚጠይቅበት ሰነድ ነው። እኛ ሀገር ግን ተገልግጦ መንግስት ዜጋውን የሚያስፈራራበት አክብር እያለ የሚቀጠቀጥበት ሰነድ ይሆናል። እና ተስፋ የለም ማለት አይደለም። ተስፋ ስላለን ነው የምንታገለው። ለውጥ ይመጣል። ለውጥ ተፈጥሯዊ ነው፣ ማይቀር ነው። ነገር ግን ያንን ለውጥ በስርዓት በምንመራው ሁኔታ መሆን አለበት። የአንድ ሀገር ሰዎች ነን፣ የአንድ ሀገር ዜጎች ነን። አንድ ሀገር ነው። ያንን ይዛችን ሀገር ሕልውና በሚያስጠብቅ መልኩ ለውጡን መምራትና ማስተካከል አለብን ከሚል እንጂ ተስፋ በማጣት ምናምን አይደለም። ግን የሚሰሩ ስራዎች፣ የሚደረጉ ነገሮች በፍጹም እሱን የሚያሳዩ አይደለም። ነገር ግን በማንኛውም በየትኛውም ደረጃ ቢሆን ቆራጥ ኢትዮጵያውያን ቆራጥ ወጣቶች አሉ ለውጡ የሚቀር አይደለም በእኛ እምነት አቶ ሙሉጌታ እሺ ሶሎሞን አመሰግናለሁ በእኔ በኩል አንድ ቅድምነት አርገ ያለፍካት ነገር አለች የፓርቲዎች ምክር ቤት የሚል ይህ ምክር ቤት አሁን የተቋቋመ አይደለም ሁለት ሺህ ሁለት ላይ አስታውሳለሁ የምርጫ ስነ ምግባር ራት ተፈራርመን የጋራ ምክር ቤት ነበረን እና በዛን ሰዓት እኔ ሶማሌ ክልል ጅጅጋ ከተማ ነበር የነበርኩት እና በዚህ ስነ ምግባር ላይ ምን ይላል ምርጫ ተጠናቆ ምርጫ ቦርድ ባስቀመጠው ጊዜ ሰሌዳ መሰረት ውጤቱን ቦርድ እስከሚገልጸው ድረስ ያሸነፈም የተሸነፈም አሸነፍኩም ተሸነፍኩም ብሎ ማንኛውም አካል መግለጽ አይችልም ይላል በዚያ ስነ ምግባር ላይ ማለት ነው። ነገር ግን ምርጫው አስራ ሁለት ሰዓት ላይ ተጠናቆ ሁለት ሺ ሁለት አስታውሳለሁ ሶስት ሰዓት ዜና ላይ ነው ኢህአዴግ ከዘጠና ፐርሰንት በላይ እንዳሸነፈ በወቅቱ የነበሩ ባለስልጣኖች የገለጹት። እና ይህ ስነ ምግባር የተለየ ነገር አይደለም። ምክር ቤት የሚባለው በራሱ ያኔ ስነ ምግባሩን አጽድቀን ነው ምክር ቤቱን የመሰረት ነው። በዚህ በሁለት ሺ ሁለት ምርጫ ላይ የምርጫው ስነ ምግባር ተጥሷል እና በምክር ቤቱ አንቀጥልም ብለን ይወጣ ነው ትክክል አይደለም ተጥሷል፣ ብለን ከዛ ጀምሮ የመጣ ምክር ቤት ነው። አሁንም ያለው ዛሬ የተመሰረተ ምክር ቤት አይደለም። ይህን ምክር ቤት የራሱ አካሄድ ሊኖረው ይችላል፣ ግን ለውጥ ሊያመጣ የሚችል ጥርስ ያለው ምክር ቤት አይደለም። ያኔም ውስጡም ስለነበር አይተነዋልኛ፣ በሳችሁታል። ህድግ አፍርሶታል፣ ገዢ ፓርቲ አፍርሶታል ስነ ምግባሩን እና በዚህ መቀጠል አንፈልግም ብለን ነው የወጣ ነው። ምናልባት እንግዲህ አሁን እያደረግን ባለነው የድርድር ሂደት ተስፋ የምናደርጋቸው ነገሮች ይኖራሉ። ለውጥ የተወሰነ ነገር ይመጣል፣ ሜዳው ይስተካከላል፣ የታሰሩ ፖለቲከኞች እና ሌሎችም ሊፈቱ ይችላሉ ብለን የምናደርጋቸው የድርድር ሂደቶችን አማጠን አልተጠቀምናቸውም፣ እና በምክር ቤቱ ሳይሆን በዚህኛው አካል ምናልባት የምንጠብቃቸው ተስፋዎች አሉ ብዬ ነው የማስበው። እና በሌላ መልኩ ስናስቀምጠውኛ ከሞላ ጎደል ሕገ መንግስታችን ወርቃማ ነው ማለት ይቻላል። የኢትዮጵያ ሕገ መንግስት አልተተገበረም፣ ተግባር ላይ አልዋለም፣ አልተሰራም። የሚፈጽመው አካል ተጠያቂነት የለውም ሕገ መንግስቱ በፈለጉት መንገድ የሚያደርጉት እንጂ ህገ መንግስቱ በሚለው መንገድ የሚሆንና የሚፈጸም ስላልሆነ ነው። አሁን ብዙ ሰዎች የመሞታቸው ምስጢር የገዳዮች አለመጠየቅ ምስጢር፣ ገዳው ገዳው አይደለም። ገዳው እኮ ግደል ሲሉት መግደል ነው እንጂ ለምን እንደሚገድል ማ፣ ያዘዘው አካል ግን ተጠያቂ መሆን አለበት። ትዕዛዝ የሰጠው አካል ትዕዛዝ የሰጠው አካል ካልተጠየቀ ገዳውማ እንደ አንድ የስራ መስክ እኮ ነው፣ በቃ በተሰማራበት ስራ ላይ ነው እየሰራ ያለው። ወታደር ነው፣ ትዕዛዝ ይሰጠዋል። ወታደር ደግሞ ወዶ የሚገባበት ስምምነት ስለሆነ የራሱ የሆነ ስነ ምግባር አለው። በዚያ በሚቴሪ ደንብና ህግ መሰረት አድርግ የተባለውን ማድረግ ነው። ይህ አደለም እኛ ነው እኔ የምንረዳው ይህን አደለም። ነገር ግን በእንደዚህ አይነት በሰው ህይወት ላይ በሚፈጸም ወንጀል ላይ ትእዛዝ የሰጠው ብቻ ሳይሆን የፈጸመው ያስፈጸመው ሁሉ ተጠያቂ ናቸው የሚሆኑት በህግ አግባብ ከተወሰደ በጦርም ሁኔታ ትክክል ቢሆን ማለት ነው በህግ አግባብ ስንሄድ እነዚህ ሶስቱም ነገሮች ተጠያቂ ናቸው የሚሆኑ። በዋናነት ግን ሊጠየቅ የሚገባው ትእዛዙን ያስተላለፈው አካል ነው፣ ያመነጨው አካል። አዎ ትእዛዙን ያስተላለፈው አካል አድርግ ብሎ መመሪያ የሰጠው አካል ተጠያቂ ቢሆን፣ በኢትዮጵያ ብቻ አይደለም እኛ ይሄ ነገር በአፍሪካ እራሱ ተደርጎ የሚታወቅ አይመስለኝም። እና እነዚህ ነገሮች ተፈጻሚነት ስለሌላቸው፣ ለዚህ ነው ግፍና በደል ከዛም አልፎ ግድያው እየቀጠለ የሚሄደው። ሶሎሞን፣ የኢትዮጵያ ህገ መንግስት አሁን ካነሳችሁት አይቀር እናንተም ደጋግማችሁ ነው የምታነሱት፣ ህገ መንግስት መንግስት ህገ መንግስት ትላላችሁ እና በብዙዎች ዘንድም በጣም በትልቅ ደረጃ የሚታይ እና የሚከበር ህገ መንግስት ነው፣ እንደ ሰነድ ማለት ነው። በተቃዋሚዎችም፣ በመንግስትም፣ በተንታኞችም አይን ሲታይ በህግ ባለሙያዎችም አይን ሲታይ ምናልባት የተወሰኑ ክፍተቶችና ጉድለቶች አይጠፉበትም ቢባልም በዚህ ህገ መንግስት ውስጥ በህይወት የመኖር መብት ተደንግጓል። በዚህ ህገ መንግስት ውስጥ ሐሳብን የመግለጽ በነጻነት የመያዝ የማስተላለፍ መብት ያለ ገደብ ተደንግጓል። ንብረት የመያዝ መብትን እና የመሳሰሉ እነዚህ ድንጋጌዎች የሚሰሩት በሁሉም ወገን ነው። በተቃውሞውም ጎራ ላለው በመንግስቱም በደጋፍም ለሁሉም ነው የሚሰሩት እና መንግስት ወይም የገዥው ፓርቲ አካላት በሚያነሱበት ጊዜ እንዲህ አይነት ተቃውሞዎች ኢትዮጵያ ውስጥ ሲነሱ ከጀርባቸው አመፅና ሁከትን የማነሳሳት ተልዕኮ ያነገቡ አሉ። መንግስትም ቢሆን የሚጠቅሰው ያንኑ ህገ መንግስት ነው። የታጠቁ ሰዎች በውስጣቸው አሉ። በጸጥታ ኃይሎች ላይ ተኩስ የሚከፍቱና ግድያ የሚፈጽሙ አሉና እነዚህ ይህንም ጭምር ለመቆጣጠር ነው እንደዚህ አይነት የኃይል እርምጃዎች የሚወሰዱት ሲሉ ይሰማሉ የመንግስት ባለስልጣናት። ለመሆኑ እናንተ ይህን እንዴት ነው የምታዩት? እነዚህን መብቶች ህገ መንግስቱን በማስከበር በኩል የዜጎችን መብትና ነጻነት በማስከበር በኩል ወደ እናንተ ስትመለከታላችሁ፣ ወይም እንዲህ አይነት ደንቦች፣ እንዲህ አይነት ህግጋት፣ እንዲህ አይነት መብቶች በሁሉም ወገን እንዳይጣሱ እኛም ጋር ስህተት አለ ጥፋት አለ ብላችሁ የምትገመግሙት ነጥብ አለ? ውይይቱ ይቀጥላል። የተከበራችሁ አድማጮች፣ የመኢያድ ምክትል ፕሬዚደንት አቶ ሙሉጌታ አበበንና የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋን እናመሰግናለን። በእነዚህ ንግግሮች ውስጥ እንዲሳተፉ ከመንግሥታዊ አካላትና ከገዢው ፓርቲም ባለሥልጣናትን ለመጋበዝ ጥረት እያደረግነን። የዛሬው ንግግር ሙሉ ውይይት ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ዝግጅቶቻችንን ከዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆል ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 እና በ15580 ኪሎ ኸርዝ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርዝ መካከለኛ ሞገድ ላይም ታገኙናላችሁ። የሙዚቃ ቃና ተከታዩ ዝግጅት ነው። አዘጋጇ ጽዮን ግርማነች። አብራችሁን ቆዩ። እንደምናመሻችሁ፣ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና እንግዲህ ሁሌም ቅዳሜ ምሽት በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት ከሚተላለፍበት ስቱዲዮ በቀጥታ እየተዘጋጀ ወደ እናንተ አድማጮች የሚደርስ ምርጥ የሙዚቃ ዝግጅት ፕሮግራም ነው። ለፕሮግራሙ የምንመርጣቸው አብዛኞቹ ሙዚቃዎች በእንግሊዝኛ ቋንቋ የተዜሙ ሲሆኑ አልፎ አልፎም በሌላ ቋንቋ የተዜሙትን ጣል እናደርጋለን። ዘፈኖቹ መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ባሳለፍነው ማክሰኞ የዓለም የስደተኞች ቀን ተከብሮ ውሏል። ይህን ዕለት ምክንያት በማድረግም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባወጣው አዲስ ሪፖርት ባለፈው ዓመት ከመኖሪያ ቀያቸው የተፈናቀሉ ሰዎች ብዛት ከምንጊዜውም የላቀ መሆኑንና ግጭትና የፖለቲካ አለመረጋጋት ለመፈናቀላቸው ዋና ምክንያት እንደሆነ በሪፖርቱ አስፍሯል። የዚህ ሳምንት የዛሬው የሙዚቃ ቃና ፕሮግራምንም የዓለም የስደተኞች ቀንን ምክንያት በማድረግ የሙዚቃ ምርጫዎቼ በሙሉ ስደተኞችን ለማስታወስ ለማበረታታትና ዓለምን እንዲያግዛቸው ግፊት ለማድረግ የተዜሙ ዜማዎችን አብረን የምናድምጥበት ምሽት ይሆናል። እንግዲህ ይህ ሪፖርት እንደሚያስረዳው ከጠቅላላው የዓለም ስደተኞች ቁጥር ወደ አስር ሚሊዮን የሚሆኑት ሶሪያውያን ናቸው። ከዚህ ውስጥ ሶስት ሚሊዮኑ ወደ ጎረቤት ሀገሮች የተሰደዱ፣ ቀሪዎቹ ደግሞ እዚያው አገር ውስጥ ከመኖሪያ ሰፈራቸው ከመኖሪያ ቤታቸው የተፈናቀሉ መሆናቸው ታውቋል። የኔም የመጀመሪያ የሙዚቃ ምርጫ ዋት አባውት አስ ይሰኛል። ለሶሪያ ስደተኞች የተሰራ ሙዚቃ ነው። ማይክል ሀርት የተባለ የሶሪያ ተወላጅ የሰራው ዘፈን ነው። ዋት አባውት አስ ማይክል ሀርት And counting a hundred thousand dead, still you wait. Innocent civilians have bled the ground red, and still you wait. The world is busy living an ordinary life, school and work and family, and sleeping safe at night. But what about us? Don't we count at all? Should we just keep on dying? While you're waiting to solve the political mess, all you do is stall. Can't you see the bloody writing all over the wall? What about us? Chemical rockets. Raining from the sky. Still you wait. Millions of refugees running for their lives. Still you wait. This page we write in history of the human race. Paints and blood for all the sea we never can erase. What about- ማይክል ሀርት ሶሪያ ተወልዶ ስዊዘርላንድና ኦስትሪያ ያደገ አርቲስት ነው። አሁን ደግሞ የሚኖረው አሜሪካ ነው። የፖፕና የሮክ የሙዚቃ ስልት አቀንቃኝ ነው። እዚህ አሜሪካ ሆሊውድ ነው የሚገኘው። አሁን ከበርካታ ታዋቂ የሙዚቃ ባለሙያዎች ጋር ስራዎቹን በመስራት ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2011 ዓ ም የሰራው ይሄ ዋራባውት አስ የተሰኘው ሙዚቃ መታሰቢያነቱ ለሶሪያውያን ስደተኞች ያደረገ ሲሆን በዘፈኑ መግቢያ ላይም እንደ አውሮፓውያን አቆጣጠር በ2011 ዓ ም ለዘመናት የተነጠቀው ክብራቸውንና ነፃነታቸውን በሰላማዊ መንገድ ለጠየቁ መንግስቱ በኃይል ምላሽ ሲሰጣቸው ዓለም እንዲደርስላቸው ጠየቁ፣ ግን ማንም አላስጣላቸውም። ይህ ዘፈን የተሰራውም ለነዚህ ዓለም ለጣላቸውና ለዘነጋቸው ንጹሐን የሶሪያ ዜጎች ነው ሲል ይህንን ዘፈን መታሰቢያነቱን ለሱ አድርጎት ነበረ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሪፖርት አሁን በአለም ላይ ከአንድ መቶ አስራ ሶስት ሰው አንዱ ሀገር ውስጥ እያለ ተፈናቅሏል አሊያም ስደተኛ ሆኗል ይላል። ማህርዛይን የሊባኖስ ተወላጅ ስዊድናዊ የአር ኤንድ ቢ ዘፈን ስልት አቀንቃይ ነው። የዘፈን ግጥም ጸሀፊ ነው። ፕሮዲውሰር ነው። በዘመናዊ የእስልምና ዘፈኖች ኮከብ ድምፃዊ የሚል መጠሪያ አግኝቷል። ቤተሰቦቹ በስምንት ዓመቱ ነው ከሶሪያ ይዘውት ስዊድን የገቡት። ዋን ዴይ የተሰኘ ዘፈን ለሶሪያውያን ስደተኞች መታሰቢያነት በሚል ሰርቷል። ይኸው ዘፈን ለተባበሩት መንግስታት የስደተኞች ኮሚሽን ስልሳኛ ዓመት በዓል ላይ በጄኔቫ ስዊዘርላንድ ሲከበር በ2014 ዓ.ም ማህርዛይን ከሙሉ ባንዱ ጋር ዘፍኖት ነበር። እስቲ ይህንኑ ዋን ዴይ የተሰኘ የማህርዛይንን ዘፈን እናዳምጠው። Oh, now silence is the loudest cry. I'm safe, but I've lost everything I've known. Oh, I can not smile because the pain has gone, but cry because it's where I'm from. Oh, God, I turn to You to make me strong again. Yeah. Oh. I can't reach that rainbow Watch the sweet reflection Shining on my first home i give anything To see my family again And say how much I love them That's all I am I wish I could go back tomorrow, if it's only for just one second. Put both back into a town that's frozen. I can smile because the pain has gone, but cry because it's where I'm from. Oh God, I turned ሰሞኑን የወጣውን የተባበሩት መንግስታት ድርጅት ሪፖርት አስመልክቶ የኮሚሽኑ ኃላፊዎች ሲናገሩ በእያንዳንዷ ደቂቃ ሀያ አራት ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከእነዚህ ውስጥ ሁለት ሶስተኛውን ቁጥር የሚይዙት ደግሞ ሀገር ውስጥ የሚፈናቀሉ ናቸው። ማለትም እዛው ሀገር ውስጥ እያሉ አካባቢያቸውን፣ ቤታቸውን፣ ንብረታቸውን ጥለው ልጆቻቸው የሚበታተኑ ወይም ልጆቻቸውን ይዘው ወደ ተለያየ ቦታ የሚሰደዱ ስደተኞች ማለት ነው። እነዚህ እያ በእያንዳንዷ ሀያ አራት ደቂቃ ውስጥ ሰዎች ቤት ንብረታቸውን ጥለው እየተፈናቀሉ ይገኛሉ ይላል። ዘጠና በመቶ የሚሆኑት እነዚህ ተፈናቃዮችም ከድሀና መካከለኛ ገቢ ካላቸው ሀገራት የሚፈናቀሉ እንደሆነ ይገልጻል። ይሄ ሪፖርት ስዊተስት ገርል ዋይክለፍ ዣን ለስደተኞች መታሰቢያ እንዲሆን የሰራው ዘፈን ነው። ኤኮን ሊል ዋይኒ እና ኒያ አጅበውታል። The sweetest girl Way Degmo dollar pili signal is a Wyclef, your mission is a difficult one. It always is, sir. These are photos of Ayabonga. She's to be deported back to a hostile country. You cannot let this happen. In this refugee camp, everybody was waiting for word if they would get into the country or be deported. Me, I just wanted to see her get in, man. The sweetest girl. Some built for the bill, some kill for yeah. the bill. Yeah. Yeah. yeah, she whined for the bill, grind for Wait, the see. bill. Oh. She used to be sweet. Some still yeah. for the bill, they got to pay the bill. Yeah. Two nice white Clem Payne con, we on the video. Oh, oh, oh. High school, she was that girl that make me do the hula hooper a the Just to get a pick again, she's a 10. High school, she was that girl that make me do the hula hooper a the Just to get a pick again, she's a 10. She never thought that she would come and work for the president. This is George Washington. She's born. Go out there and lick my bread, all you wanna know is Put my money out Have a seat. Passport. Ayabunga. You're being deported. What? Transportation will come and pick you up in 24 hours. What do you mean? you we'll gather your belongings. What? There's no it. way! Hector, no, get her no, out no. of here. No, no, no! Next. እንግዲህ ከዚህ ቁጥር ውስጥ ሶሪያውያንን ከሚጨምረው ሀያ አንድ ሚሊዮን የስደተኞች ቁጥር ግማሹ ከአፍጋኒስታንና ሶማሊያ የሚሰደዱ መሆናቸው በሪፖርቱ ተካትቷል። በተጨማሪም ከእነዚህ ስደተኞች ውስጥ ሀምሳ በመቶ የሚሆኑት ሕጻናት መሆናቸውንም አብዛኞቹ ደግሞ ከቤተሰቦቻቸው ጋር የተለያዩ መሆናቸውን ሪፖርቱ አስፍሯል። ፎሊንግ ሊቭስ ጆን ዴንቨር የተባለ Dims Awi Lessida tinguchumethasabiya Yihun Belo Yazemo Zemalo Falling Leaves Thank you for this precious day These gifts you give to me My heart's a full love for you Sings praise for all I see Oh, sing for every mother's love For every childhood tear Oh, sing for all the stars above The peace beyond all fear This is for the refugees the ones without a home abode. Bear this shame, and they the sacrifice, or are they just like falling leaves who give themselves away? From dust to dust, from seed to shear, into another day. If I could have one wish on earth, of all I can conceive, would be to see another spring and bless the falling leaves. Thank you for this precious day. These you give to me. My heart's so full love for you, sings praise for all I see. Oh, sing for every mother's love. I'll ይኸው ሪፖርት በዚህ ዓመት ከፍተኛ ቀውስ የታየባቸው ብሎ ካስቀመጣቸው ሀገሮች አንዱ ደቡብ ሱዳን ነው። ደቡብ ሱዳን እንግዲህ በርካታ የደቡብ ሱዳን ነዋሪዎች ወደ ተለያዩ ጎረቤት አገሮች በብዛት የጎረፉባቸው አመት ነው። በኢትዮጵያም ከሁለት መቶ ሰባ ሺህ በላይ የደቡብ ሱዳን ስደተኞች በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች መጠለያ ጣቢያ ሰፍረዋል ተብሎ ይገመታል። እንግዲህ የተባበሩት መንግስታት ድርጅት ሪፖርት እንደሚያስረዳው በኢትዮጵያ ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ በአጠቃላይ ወደ ሰባት መቶ ሰላሳ ሺህ የሚሆኑ ስደተኞች በኢትዮጵያ ባሉ የተባበሩት መንግስታት ድርጅት የስደተኛ ጣቢያዎች ውስጥ ሰፍረው እንደሚገኙ ሪፖርቱ ያመለክታል። ቀጣዩ ምርጫዬ ሙቪንግ ይሰኛል። አውር ፎርስ የሚስተር ግሩፕ በሚል በርሊን ውስጥ የዩኒቨርሲቲ ተማሪዎች የተቋቋመ ቡድን ነው። እነሱ ናቸው በ2015 መጨረሻ አካባቢ ያለውን የስደተኞች ሁኔታ አይተው በጋራ የዘፈኑት ዘፈን ነው። ሞቪንግ ይሰኛል። ذكرياتي وفيها آلامي وأحلامي لما مجال الترجل فوطني مدمر مدمر ሙዚክ የተሰኘውን ዜማ ነበር የሰማነው። እንግዲህ በስደተኞች ተቋሙ ሪፖርት መሰረት ከመካከለኛው ምስራቅና ከሰሜን አፍሪካ የሚሰደዱና ከቀያቸው የሚፈናቀሉ ሰዎች ቁጥር ሀያ ሶስት ነጥብ ስድስት ሚሊዮን መሆኑ በመላው ዓለም ከፍተኛ የተፈናቃዮች ቁጥር ተብሎለታል። ከሰሃራ በታች ያሉ ሀገሮች በአስራ ስምንት ነጥብ አራት የስደተኞችና የሀገር ውስጥ ተፈናቃዮች ቁጥር ሁለተኛ ደረጃን የሚይዝ መሆኑም በዚሁ ሪፖርት ተካቷል። አውሮፓ በስደተኞች ቁጥር አብዛኛውን የመገናኛ ብዙሃን ሽፋን ታገኝ እንጂ አህጉሪቷ አነስተኛ የስደተኞች ቁጥር ካላት አህጉሮች አንዷ ናት ብሏታል። የሴራሊዮን ሬፊጂ ኦል ስታር ባንድ ሴራሊዮን የእርስ በርስ ጦርነት ቀስፏት በነበረባቸው አመታት ተፈናቅለው ወደ ጎረቤት ሀገር ጊኒ የሸሹ ስደተኞች ያቋቋሙት ቡድን ነው። ሰላም ተመልሶ ስደተኞቹ በኢትዮጵያ ዘመን አቆጣጠር በ996 እና በ997 ዓ ም ወደ ዋና ከተማቸው ፍሪታውን ከገቡ በኋላ ታዲያ በሙሉ ሀገሪቱን እየተዘዋወሩ ስለ ሰብአዊ ጉዳዮች ሰፊ ቅስቀሳ ሲያደርጉ ቆይተዋል። ታሪካቸው በ1998 ዓ ም በወጣ የሴራሊዮን ሪፊጂ ኦል ስታር በሚል ዘጋቢ ፊልም ተተርኳል። እስከ ዛሬ ሪፊጂ ኦል ስታርስ ሶስት አልበሞችን አውጥተዋል። በ1998 ዓ ም ሊቪንግ ላይክ ኤ ሪፊጂ የስደተኞችን ህይወት የሚተርክ ነው። በ2002 ዓ ም ደግሞ ራይዝ ኤንድ ሻይን ቁምና አንጸባርቅ እንደማለት ነው። በ2004 ደግሞ ራዲዮ ሳሎን ተጠቃሾች ናቸው። ታህሳስ ስድስት 1999 ዓ ም ሬፊጂ ኦል ስታር በገናናይቱ የአሜሪካ የቴሌቪዥን ንግስት ኦፕራ ዊንፍሬ ሾ ላይ ቀርበው ነበረ። የሴራሊዮን ሪፊጂ ኦል ስታር ባንድ ዝማሪዎች የሚቀርቡት በተለያዩ የሙዚቃ ስልቶች ነው። አንዳንዶቹ ከአንድ በላይ ስልቶች የተዋህዱበት ነው። እንግዲህ የተከበራችሁና የተወደዳችሁ አድማጮች ለዛሬ የተመደበልኝ ሰዓት ስለተጠላቀቀ ሴራሊዮን ሪፊጂ ኦል ስታር ባንድ ኮልድ ዋተር የተሰኘውን ስራቸውን ጋብሼ ልሰናበታችሁ። እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደናደሩ። ኮልድ ዋተር ይቀጥላል። ዊ አር ዘ ሴራሊዮንስ ሬፍዩጂ ኦልስታርስ ባንድ ኤንድ ዘ ሶንግ ዊ አር ጎና ፕሌይ ፎር ዩ ኢዝ ኮልድ ዋተር ኤንድ ዩ አር ዋቺንግ ዘ ማሆጋኒ ሴሽንስ nafo gimi kolwata gimi kolwata gimi kolwata gimi lili lili kolwata gimi lili lili kolwata bɔbi gimi lili lili kolwata gimi lili lili kolwata bɔbi. imalibo badiyibo imalibo badiyibo. Agenda for change prosperity will not get enough light agenda prosperity will not get enough food. agenda for change prosperity come at another agenda prosperity will come place no food. agenda for change papa government well body now we problem papa government chop money now we problem papa government o's rent now we problem papa government working place now with problem. Eh? papa government yeye. Yeah, yeah. papa government yeye. kimi lilili kuru ata bɔ. kimi lilili kuru ata bɔ. kimi lilili kuru ata. kimi lilili kuru ata bɔ. imanibo bari yibo. imanibo bari yibo. For prosperity we'll not get enough life. Agenda! For prosperity we'll not get enough force Agenda for change! For prosperity from pattern day. Agenda! For prosperity working place no do. Agenda for free. Papa government, education now we problem. Papa government, well body now we problem. Papa government, working place. የማጠቃለያ ዜና አሰማለሁ። ቻይና ውስጥ በደረሰ የመሬት ናዳ ቢያንስ ስድስት ሰዎች ሞቱ፣ አንድ መቶ ሀያ የደረሱበት ጠፋ፣ ስልሳ ሁለት መኖሪያ ቤቶች ደግሞ በደለል ተሸፈኑ ሲሉ ባለሥልጣናት አስታወቁ። ወደ ሁለት ሺህ ሰዎች በአስቸኳይ አደጋ ሥራ ተሰማርተዋል። ከፖሊሶችና ከተለያዩ ወታደራዊ መመሪያዎች የተውጣጡ አባላት ናቸው። አደጋው የደረሰው ሽዋን ክፍለ ሀገር ውስጥ ባለው ዢንሞ ተራራማ መንደር ውስጥ እንደሆነም ተመልክቷል። ኮሎምቢያ የሚገኙ ግራ ቀደም ሽምቅ ተዋጊዎች በዚህ ሳምንት መግቢያ ላይ አግተዋቸው የነበሩትን ሁለት የኔዘርላንድስ ጋዜጠኞችን እንደለቀቁ አስታወቁ። ከእስር የተለቀቁት ዘጋቢው ዴርክ ጆንሰን ቦልትና ፎቶግራፍ አንሺ ኢዊግን ኤርነስት ማሪየል ፎለንደር ለኮሎምቢያ የሰብአዊ መብት አስከባሪ ቡድን ባለሥልጣናት ተሰጥተዋል። ማርክሲስቱ የኮሎምቢያ ሽምቅ ተዋጊ ቡድን በትዊተር መልእክቱ እንዳስታወቀው ሁለቱም ጋዜጠኞች በተሟላ የጤንነት ሁኔታ ነው የተለቀቁት። ኢስታንቡል ውስጥ ሊካሄድ የታቀደውን የተመሳሳይ ጾታ አፍቃሪዎች ሰልፍ የከተማየቱ ገዢ ማገዳቸው ተገለጠ። የከተማዋ ገዢ ይህን ሰልፍ ያገዱት ለሁለተኛ ጊዜ ነው። ለነገ እሁድ የታቀደው ተመሳሳይ ጾታ ፍቅረኞችን ለመደገፍ የሚካሄደው ሰልፍ እንደነበር ታውቋል። የገዢው ቢሮ ዛሬ ቅዳሜ ባወጣው መግለጫ ይህ አይነቱ ሰልፍ የአክራሪ ሙስሊሞችን መነሳሳት ያመጣል፣ ይልቁንም ለቱሪስቶችና ለራሳቸው ለሰልፈኞቹም ደህንነት ጠንቅ ነው ብሏል። ዜናውን ያሰማኋችሁ አዲሱ አበበ ነኝ። በእኔ በኩል ሰላም፣ ደህና አደሩ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረው ንጉሡ ታምሬ ነው። ለዛሬ በመላ ባልደረቦቻችን ስም እንሰናበታቸዋለን። ሰለሞን ክፍሌ ነኝ። ሰላም፣ ደህና እደሩ።